ባህርዳር ከተማ በአንድ ሳምንት ውስጥ የተለያዩ ዓላማዎችን ያነገቡ ሶስት ሰላማዊ ሰልፎችን አስተናግዳለች። ባለፈው ሳምንት በከተማዋ የሚገኙ የአራት ሆስፒታል የሕክምና ባለሙያዎች ከጥቅማጥቅም ጥቅም ጋር በተያያዘ ሰልፍ አድርገዋል። የከባድ መኪና እሽከርካሪዎች ደግሞ በዚህ ሳምንት መጀመሪያ ህይወታችን አደጋ ላይ ነው፣ መንግስት ጥበቃ ሊያደርግልን ይገባል ሲሉ ሰልፍ አካሂደዋል። ዛሬ ደግሞ በሺዎች የሚቆጠሩ ወጣቶችና ሌሎች የህብረተሰብ ክፍሎች በአማራ ተወላጆች ላይ እየደረሰ ያለውን ስደት፣ መፈናቀልና ሞት የክልሉ ገዢ ፓርቲ ማስቆም አልቻልም። አማራንም መወከል አይችልም፣ ከስልጣኔ ውረድ፣ የክልሉን ሰላም ማስጠበቅ ተስኖታልና ሌሎችንም መፈክሮች ሲያሰሙ ነው ያረፈዱት። ከሰልፉ አስተባባሪዎች መካከል አቶ እንዳልካቸው ክንዴ የሰልፉ አላማ ሶስት መሰረታዊ ጥያቄዎችን የያዘ እንደሆነ ለዲደብሊው ተናግረዋል። የሰልፍ አላማ በሁለት በኩል ያለ ነው ማለት የፌዴራል መንግስቱንም የክልሉንም በመቃወም የወጣ ነው። ነገር ግን በተለይም በዋናነት በአጣዬ በከሚሴ በሸዋ አካባቢ ማለት ነው እንዲሁም በጎንደር ካሁን ቀደም አሁን በቅርቡ ደግሞ በመተከል በተለያየ በቀስት ህጻናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይህን በመቃወም የወጣንበት ነው። ሁለተኛ አላማው ምንድን ነው? የድሮ ባአዴን የሆኑ አዴፓ ስሙን ከቀየር አዴፓ ከሆነ ወዲህ ርዕሰ መስተዳድር ከመቀየር ውጭ ምንም አይነት የክልላዊ መዋቅርም ሆነ ተቋማዊ ለውጥ ሳያመጣ ምንም የሰራው ስራ ባለመኖሩ። ሶስተኛው ዶክተር አምባቸው የክልሉ ፕሬዚዳንት ማለት ነው። በአምቦ እንዲሁም በከሚሴ ሂደው የአማራን ህዝብ አስከፍተዋል። ለዛ ይቅርታ እንዲጠይቁ የማይሆኑ ከሆነ ደግሞ ስልጣናቸውን በክብር እንዲያስረክቡ እስከ መጠየቅ ድረስ በግልጽ የጠየቅንበት ነው ማለት ነው። ሌላዋ የሰልፉ አስተባባሪ ትህትና በላይ እንደምትለው ደግሞ የአማራ ዲሞክራሲያዊ ፓርቲ በክልሉ ተወላጆች ላይ የሚደርሰውን ጭፍጨፋ እንዲያስቆም ለመጠየቅና የአካል ሆነ ግን በሚችሉት መንገድ ሁሉ ተጠቅመው ህዝቡን ከጥቃት ለመታደግ የተዘጋጀ ሰልፍ መሆኑን አብራርታለች። የዛሬ ሰልፍ ዋና ዓላማው የፌዴራል ሆነ የክልሉ መንግስት ወገኖቻችን በየቦታው እያለቁ ነው፣ እየሞቱ ነው፣ እየተጨፈጨፉ ነው፣ እየተሳደዱ ነው፣ ግን መፍትሄ አጥቶ መልስ ይሰጠን አልቻለም። ስለዚህ መልእክታችን ደርስ እንፈልጋለን። አዴፓ መልእክታችንን ሰምቶ ወገኖቻችን በሰላም ወጠን እንድንገባ። አማራ በመሆናችን በአማራነታችን እየተፈናቀልን ነው፣ እየሞትን ነው የተጎዳ ነው። አሁን መተከል ብዙ ሰው እያለቀ ነው። ሕጻናት ምንም የማያውቁ ሕጻናት እየተገደሉ ነው፣ በጦር እና በሳንጃ ማለት ነው። ስለዚህ እኛ ፍትሕ እንፈልጋለን። ይሄ የመጨረሻ ሰልፋችን ነው። አሁን ላይ ከዚህ በኋላ እኛ መብታችን የምናስከብረው በወሬም በንትንም ብቻ አይደለም። እኛ እጅ አለን፣ እኛ ሁላችንም ክንድ አለን። በክንዳችን ማስመለስ እንችላለን። ስለዚህ ይሄ የመጨረሻ ሰልፋችን ነው። መንግስት የምንጠይቀው የክልሉም ሆነ የፌዴራል መንግስት ፕሊስ በቃ እኛ በሰላም እናንተ ጋር እንኑር ብለን ነው እንጂ እኛም መራሳችን መብታችንን ማስከበር እንችላለን። ይህ ነው ዋናው አላማችን የዛሬ የሰልፉ ነው። ሌላው የሰልፉ ተሳታፊ አቶ አድነው መኳንንት እንዳለው አማራ እርስቱን የተቀማ በመሆኑ ይህን ለማሰማትና የአማራን ጥቃትና ውርደት ለመከላከል ሰልፉ የመጀመሪያ ማሳያ ነው ብሏል። ለአማራ የማቶን ኢትዮጵያ መመስረት ካልቻል ምንድን ነው? በየቦታው እየተገደልን ነው። ቤትም ቦታ እየተሳደድን ነው። እኛ ኢትዮጵያ መስራቾች ላይ የሚታወቁ ነው እንደ ሀገር ኢትዮጵያን ቀጥ አድርገን የኖርን አባቶቻችን በተለያየ ቦታ የሞቱ የተጋደሉለት ሀገር ናት። ነገር ግን በየሄድንበት እየተገፋ እየተገደል በቀስት ህጻናቶች ምንም የማያውቁ ህጻናቶች እየተገደሉ ነው። እንደምታውቁት ሁሉ ሚዲያ ያየዋል። ምንም የማያውቅ አማራ በመሆኑ ብቻ የሁለት ዓመት ልጅ፣ የአንድ ዓመት ልጅ፣ የሶስት ዓመት ልጅ እየተገደለ ያለበት ሁኔታ ር አዴፓ ቁርጥ ያለ አመራር እየወሰደ አይደለም፣ በሚያለሳልስ መንገድ ነው አማራ አገር አልባ ይሆናል። ርስቶቻችን ተቀምተናል። ይሄ ነገር ግን በየቦታው እየተገደልን ነው። በየቦታው እንዳንሰራ እየተደረግን ነው። ሀብቶቻችን እየተቃጠሉ ነው። ንብረቶቻችን ይወደሙ ሲቆሙ ነው ባዶ እጃቸውን፣ ነጠላቸውን አንጠልጥለው እስኪወጡ እንኳን ያጠብቋቸውን በቀስት እየተገደሉ ስለዚህ ይህንን መንግስት አውቆ በአስቸኳይ የሚያቆም ከሆነ እንዲያቆምልን፣ ካላቆመ ደግሞ እኛ ራሳችን እጃችን ላይ ነው መፍትሄ። ሆኑ ተመሳሳይ ይዘት ያላቸው ሰልፎች በደብረ ታቦር፣ በጎንደር ና በምስራቅ ጎጃም ዞን የተለያዩ የወረዳ ከተሞች መካሄዳቸውን የየዞን የህዝብ ግንኙነት ባለሙያዎች አረጋግጠውልኛል። በጉዳዩ ዙሪያ የአማራ ዲሞክራሲያዊ ፓርቲን አመራሮችና የመስተዳደሩን ኃላፊዎች ለማካተት ያደረኩት ጥረት ጎንደር ላይ በስብሰባ ናቸው ሰው በሚል አልተሳካልኝም። በመተከል የተገደሉት ጎማነታቸው ይጠራል። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።